የአውሮፓ ህብረት የውጭ ጉዳይ ሚኒስትሮች በየመን የሚካሄደውን ጦርነት በማስቆም ሰላም ማስፈን የሚቻለው በድርድርና ውይይት እንጂ በጦርነት አለመሆኑን በማሳሰብ ሁሉም ወገኖች ባለፈው ታህሳስ ወር ስዊድን ስቶክሆልም ላይ የደረሱበትን የሰላም ስምምነት እንዲያከብሩ ጠይቀዋል። ትናንት የህብረቱ የውጭ ጉዳይ ኃላፊና የስብሰባው መሪ ወይዘሮ ፌደሪካ ሞጎሮኒ በሰጡት ጋዜጣዊ መግለጫ እንዳስታወቁት ሚኒስትሮቹ በየመን ያለውን አስከፊ ሰብአዊ ቀውስ ለመታደግ እርዳታ ለመለገስና የፖለቲካ ድጋፍን ለማድረግ ወስነዋል። የሰላም ስምምነቱ በሁሉም ወገኖች ተግባራዊ መሆን በጣም አስፈላጊና ጠቃሚ ነው። ይህ እንዲሆን ከመንግስታቱ ድርጅት ጋር በጋራ እንሰራለን። ዛሬም እዚህ ከውጭ ጉዳይ ሚኒስትሮቹ ስብሰባ ጎን ለጎን በተለይ የአውሮፓ ህብረት፣ የብሪታንያ፣ የጀርመን ፈረንሳይ ፈረንሳይና ጣሊያን የውጭ ጉዳይ ሚኒስትሮች በየመን ጉዳይ ተወያይተናል በማለት የስቶኮልሙ የሰላም ስምምነት ተግባራዊ እንዲሆንና ሁኔታዎች እንዲሻሻሉ የተወሰነ መሆኑን አስታውቀዋል። አራት ዓመት የዘለቀው የየመን የእርስ በርስ ጦርነት በዓለም አቀፉ ማህበረሰብ እውቅና አለው በሚባለውና መቀመጫውን ወደ ኤደን ለማዛወር በተገደደው የፕሬዚዳንት አብድራቡ ማንሱር ሃዲ በኢራን ይደገፋሉ በሚባሉትና ዋና ከተማዋን ሰነአን ጭምር በተቆጣጠሩት የሁቲ አማጽያን መካከል ነው ይባል እንጂ የሳዑዲ አረቢያና የአጋሮቿ ገልፍ ባሕረ ስላጤ ሀገሮች በቀጥታ እንደተሳተፉበት ነው የሚታወቀው። የመንግስታቱ ድርጅት ባወጣው ዘገባ መሰረት እስካሁን 150 የሚሆኑ ሰዎች በጦርነቱ የተገደሉ ሲሆን በጦርነቱ ምክንያት በተከሰተ ረሃብ ደግሞ ከ50 በላይ ሰዎች ሞተዋል። ድርጅቱ ባለፈው ዓመት ባወጣው ዘገባም 13 ሚሊዮን የመናውያን በጦርነቱ ምክንያት በዘመናችን ታይቶ ለማይታወቅ የረሃብ እልቂት የተጋለጡ መሆናቸውን በመግለጽ ዓለም አቀፉን ማህበረሰብ አስጠንቅቋል። የመንግሥታቱ ድርጅት በተለይ በሆዲዳ ወደብ ላይ የሚደረገው ጦርነት ቆሞ እርዳታ ለማስተላለፍ እንዲቻል ጥረት በማድረግ ላይ ሲሆን ባለፈው ታኅሣሥ ወርም ሁለቱን ወገኖች ለመጀመሪያ ጊዜ በማቀራረብ እስረኞችን ለመለዋወጥና ወደቡን ለእርዳታ ማቅረቢያ ክፍት ለማድረግ እንዲሁም ለዘላቂ ሰላም በቀጣይ የፖለቲካ ውይይት ለመጀመር ተስማምተው ነበር። ሆኖም ግን ስምምነቱ ፈርሷል ባይባልም ሙሉ በሙሉ ተግባራዊ ሊሆን እንዳልቻለ ነው የሚታወቀው። ለሰላም ስምምነቱ አለመተግበር አንዱ አንዱን ወገን የሚከስ ሲሆን የአውሮፓ ኅብረትና የመንግሥታቱ ድርጅት ጥረት የተጀመረው የሰላም ጅማሮ ተጠናክሮ እንዲቀጥልና ለችግሩ ዘላቂ መፍትሄ ለመፈለግ እንደሆነ ተገልጿል። ይሁን እንጂ የየመን ጦርነት የኢራንና የሳውዲ አረቢያ መንግስታት በውክልና የሚያካሂዱ ጦርነት በመሆኑ በሁለቱ የመናውያን ተፋላሚዎች ድርድር ብቻ ሊቆም እንደማይችል ነው ብዙዎች የሚያምኑት። የሳውዲ አረቢያ የአየር ድብደባ በብዙዎች ዘንድ የተወገዘ ቢሆንም አሜሪካ ግን እስካሁን ጠንካራ አቋም እንዳልወሰደችና በሰላሙ ጥረት ያላት ሚናም የሚጠበቀውን ያህል እንዳልሆነ ነው ብዙዎች የታዘቡት። ከዚህም በቀር የየመን ጦርነት በብዙ ሺህ የሚቆጠሩ ሰዎችን ሕይወት የቀጠፈና በሚሊዮን የሚቆጠሩትን ለአስከፊ ረሃብ ያጋለጠ ቢሆንም ተገቢው የሚዲያ ሽፋን እንዳልተሰጠውና ምዕራባውያን መንግስታትም ብዙ ትኩረት እንዳልሰጡት ነው የሚነገረው። የየመን ስደተኞች እንደ ሶርያውያን በገፈ ወደ አውሮፓ ዘልቀው ስለማይገቡና የሳውዲ አረቢያን መንግስትንም ብዙ መጫን ስለማይፈለግ ምዕራባውያን የየመንን ጦርነትና ዕልቂት በችግሩ መጠን ትኩረት አልሰጡትም የሚሉ ተቺዎችም በርካቶች ናቸው። ገበያው ንጉሴ ለዲደብሊው ብራስልስ